you touch all በጦርነትም ሆነ በሌሎች የተለያየ የፖለቲካ ቀውሶች ተሰደው ወደ ጀርመን አገር የሚፈልሱ ስደተኞች ቁጥር 1.5 ሚሊዮን ሊደርስ እንደሚችል ተገምተዋል። የጀርመን መንግሥት ጥገኝነት ለሰጣቸው ስደተኞች ወደ ሥራ ገበያው ለማቀላቀል ጥረት ላይ ነው የሚገኘው። ተገን ጠያቂዎች ወደ ጀርመን መምጣታቸውን የጀርመንን ኑሮ እንዴት ይገልጹታል? ወጣት ጀርመናዊያንስ ይህን ጉዳይ እንዴት ያዩታል? ዛሬው የወጣቶች ክፍለ ጊዜ ቅንብር ነው። ስሙ ባቲፔት ይባላል። የአንድ ዓመት ወጣት ባለፈው ዓመት ጥቅምት ወር ከጋና ተሰዶ ወደ ጀርመን አገር መምጣቱን ይናገራል። ከጋና ብቻ ሳይሆን በመቶና በሺህ የሚቆጠሩ ስደተኞች ከናይጄሪያ፣ ከኤርትራ፣ ከኢትዮጵያ፣ ከሶሪያ፣ ከአፍጋኒስታን፣ ከኢራቅ፣ ከፓኪስታን አልፎም ከባልካን አገሮች ወደ ጀርመን ሀገር ይሰደዳሉ። እየተገባደደ ያለው አውሮፓውያን አቆጣጠር 2015 ዓ ም ወደ ጀርመን አገር የሚፈልሰው የስደተኛ ቁጥር እስከ ስምንት መቶ ሺህ እንደሚደርስ የጀርመን የአገር አስተዳደር ሚኒስቴር ቶማስ ዲሚዚየር መግለጻቸው ይታወቃል። ሽፒገል የተሰኘው የጀርመን መጽሔት ጥቅምት ውስጥ ባስነበበው ዘገባ ጀርመን ይደርሳሉ ከተባለው ስደተኞች መካከል እስካለፈው መስከረም ወር ድረስ ብቻ 577307 ስደተኞች መመዝገባቸውን ይፋ አድርገዋል። ከእነዚህ ስደተኞች መካከል ደግሞ እስካሁን 33443 ጥገኝነትን ጠይቀው 174545ቱ የጥገኝነት ጥያቄያቸው ተቀባይነት ማግኘቱን አሳይተዋል። ወደ ጀርመን ሳሉ ተብሎ ከተገመተው ስደተኞች መካከል ከግማሽ በላይ ዕድሜያቸው ከ16 እስከ 35 መሆኑን የጀርመን የፍልሰትና የስደተኞች ጉዳይ መስሪያ ቤት አስታውቀዋል። ከጦርነትና ከሌሎች የተለያዩ ቀውሶች ተሰዶ የሚመጡ ወደ አንድ መቶ ሺህ ከሚሆኑት ፍልሰተኞች መካከል 13 በመቶ የሚሆኑት ኮሌጅ ያጠናቀቁ መሆናቸውን ፍራንክፈርት አልገማይን ጋዜጣ መዝገቡ ይታወቃል። ቁጥር ከቃል በላይ ይናገራል እንደተባለው ይህ የስደተኛ ፍልሰት የጀርመን ወጣቶች እንዴት ነው የሚያዩት? ይህን አስመልክቶ በቦን ዩኒቨርሲቲ የመጀመሪያ ዓመት የሕግ ሙያ ተማሪ የሆነው የ18 ዓመቱ ወጣት ያን ስናገር አብዛኞቹ መገናኛ ብዙኃን ስለ ስደተኞች ብዙ ዘግቧል። እንደ አድማጭ ወይም እንደ ተመልካች እየሆነ ያለው ነገር ያሳዝናል። ምክንያቱም እነዚህ ሰዎች ወደ ጀርመን ሀገር ለመምጣት በርካታ ችግሮችን ተጋፍጧል። በእርግጥ ትልቅ ችግር ነው ባለልም፣ ፈተና ሊሆን የሚችለው ስደተኞቹን ከማህበረሰቡ ጋር ማዋሃድ መሞከሩ ላይ ነው ብዬ አስባለሁ። ምክንያቱም አብዛኛዎቹ እነዚህ ስደተኞች የተማሩ ስለሆነና በእርግጥም ወደ የመጡበት ሀገር መመለስ የማይታሰብ በመሆኑ ከማህበረሰቡ ጋር ማዋሃድ ግዴታ ነው። ይህ ወደ ጀርመን የገባው እጅግ ከፍተኛ ቁጥር ስደተኛ የአገሪቱን የስራ ገበያና አልፎም የአገሪቱን ባህል ላይ ጉዳት ሊያመጣ ይችላል ተብሎ ስጋት ቢያሳድርም በተቃራኒ ጥቅም አለው የሚሉም አልጠፉም። እንደ ሽፒገል ዘገባ ከሆነ በአገሪቱ 2.8 ሚሊዮን ነዋሪ ስራ አጥ ቢሆንም ስደተኞች ሥራ ማግኘታቸው መንግሥት ለነሱ የሚሰጠውን ገንዘብ ባጀት በመቀነስ ረገድ አስተዋጽኦ እንዳለው ያብራራል። እንደዛም ሆኖ ግን አንዳንድ ቀኝ ዘመን ፓርቲዎች ለምሳሌ የጀርመን ብሔራዊ ዴሞክራቲክ ፓርቲ ኤንፔዴን ጨምሮ፣ ጸረ እስልምና አቋም ያለው ፔጊዳ የተባለው ንቅናቄ ስደተኞች ወደ አገራቸው ወደ ጀርመን መፍለስ የሥራ ገበያውን እንደተቀራመተዋቸው ያህል ነው መፈክራቸውን የሚያሰሙት። ይህን ሀሳብ ግን ቤን የተባለው የ18 ዓመት ወጣት እንደማይጋራ ነው የሚናገረው። ያዲማይኖን ታይልሽ ዴፊኒቲቭ ኒሽ ይሽ ደንክ ዳስ ሀሳቡን አልጋራም። በአጠቃላይ በዓለም ላይ የሚገኘው የተትረፈረፈ ሀብት ያለ አግባብ ተከፋፍሏል ብዬ ነው የማስበው። ለዚህም በእርግጠኝነት እነዚህ ስደተኞች እዚህ መምጣታቸውና ስራ መፈለጋቸው ጥሩ ሆኖ አግኝቼዋለሁ። ያ ችግር ነው ብዬ አላስብም። መጀመሪያ ላይ ለአጭር ጊዜ ስደተኞቹ ሊቸገሩና ሊጨናነቁ ይችላሉ ሆኖም ግን በረዥም ጊዜ ውስጥ መፍትሄ ሊያገኝና ሁለቱም ወገኖች ሊጠቀሙ ይችላሉ ብዬ አስባለሁ አንዳንድ የሥራ ሰጪ ግለሰቦች ለደረሽፒ ገል ጋዜጣ ሲናገሩ ካለፉት ሁለት ዓመታት ወዲህ ብቃት ያላቸው ሰራተኞች ማግኘት እንደከበዳቸው ከጠቀሱ በኋላ አሁን ከባልካንና ከሌሎች ቦታዎች ተሰዶ የሚመጡትን እየቀጠሩ መሆናቸውን ያብራራሉ ለሥራ ማንኛውም የሰው ቆዳ ቀለምን ሳንለይ እንኳን ደህና መጡ ነው የምንላቸው። የተቀረው ሌላው ነገር ግን አላስፈላጊ ነው። የሕግ ተማሪው ያን ስደተኞች ሥራ እየወሰዱብን ነው የምለውን ሐሳብ ውድቅ ካደረገ በኋላ ሥራ ቀጣሪዎች በሥራ ቦታ ላይ ስደተኞቹን በእኩል አይን ማስተናገድ እንዳለባቸው ይናገራል። ስደተኞቹ ስራ እየወሰዱብን ነው የሚለውን ጥያቄ ካሁኑ መተንበይ በጣም ከባድ ነው። ምክንያቱም በእርግጥ የኢኮኖሚውን ጉዳይ ከግምት ውስጥ ማስገባት ቀዳሚ ቢሆንም የተሻለ የሰው ኃይልን ተገቢው የስራ ቦታ ላይ ማዋል አስቸጋሪ ሊሆን ይችላል። ይሁን እንጂ ስደተኞችን በተመለከተ ለእነሱ የሚገባውን የስራ ገበያ በኢኮኖሚ ውስጥ ተፈልጎ ያለምንም አድሎ ሊሰጣቸው ይገባል። ለስደተኞቹ ተገቢውን እድል መስጠት በ በጣም አስፈላጊ ነው። ግን ደግሞ ከወዲሁ ወደ ጀርመን የሚመጡ ስደተኞች ስራ ሊነጥቁን ነው ብሎ ከመፍራት በፊት ስራ አጦች ስራ በራሳቸው ኃይል ፈልገው ለማግኘት መጣጣር ያስፈልጋል። ይህ ከፍተኛ ቁጥር ያለው ስደተኛ ከጦርነት፣ ከፖለቲካ ጫናዎች እንዲሁም የኢኮኖሚና የማህበራዊ ችግሮች ተዳርጎ አገሩን ጥሎ የሚሰደዱ ነው። ይሁን እንጂ ጀርመን አገር ምድረገነት ሆናቸዋለች። ለዛም ነው ጋናዊው ፓቲ ፔት ጀርመንን የመቆየት ፍላጎቱን በደስታ የሚገልጸው። ሆኖም ግን አሁንም ችግሮች እንደሚያጋጥሙት ለዶቼ ቬለ ሳይጠቅስ አላለፈም። በጀርመን ሀገር መኖር እፈልጋለሁ፣ ግን ችግሩ እዚያ አገር ከመጣው በኋላ የመኖሪያ ፍቃድ ሊሰጠኝ ይገባ ነበር። አሁን ትምህርት ቤት እየሄድኩ ነው፣ ግን ምንም ጥቅማ ጥቅም እያገኘው አይደለም። ጥቅም ማግኘት ይኖርብኛል። ያኔ ምን እየሰራው መሆን እናውቃለሁ። ከጣሊያን ወደ ጀርመን ስመጣ እዛ ኑሮ ከባድ ቢሆንም መጀመሪያ ወደ ትምህርት ቤት ትላካለ ከዛም ያጭር ጊዜ ስራ ይሰጠን ነበር። የጀርመን የአገር አስተዳደር ሚኒስቴር ቶማስ ዲማዚየር ወደ ጀርመን ይገባሉ ብሎ የገመተዋቸው ወደ 800,000 የሚሆኑ ስደተኞች ቢሆኑም በቦን ከተማ ጀርመን በሚገኘው የሰው ኃይል ጥናት ተቋም ዳይሬክተር አሌክሳንደር ሽፔርማን እንደሚሉት ይህ ቁጥር በዓመቱ መጨረሻ ወደ 15 ሚሊዮን ልጠጋ ሊያደርጋ እንደሚችል ተናግረዋል። ይሁን እንጂ የሰው ኃይል ጥናት ተቋም ዳይሬክተሩ አሌክሳንደር ሽፔርማን ወደ ጀርመን የሚመጡት ስደተኞች ስራ ይቀሙናል የሚል ስጋት ቢኖርም ስደተኞቹን በስራ ገበያ ከማቀላቀል በፊት መጀመሪያ መወሰድ ያለበት እርምጃ ስደተኞቹን ከማህበረሰቡ ጋር ማዋሃን ነው ብለዋል። ስደተኛውም ሆነ ጀርመናውያኑ አገሪቱ እንደምታሟላላቸው የሚመኙትና የሚፈልጉት ነገር አለ። ይሁን እንጂ ይህ ምኞትና ፍላጎት መስተካከል አለበት ይላሉ አሌክሳንደር። በሁለቱም በኩል ይሆናል ብለው የሚጠብቁትን ማስተካከል በጣም አስፈላጊ ነው። መጀመሪያ ስደተኞቹ ይሆናል ብለው የሚጠብቁት አነሰም በዛ በአገሪቱ ብዙ መብት ብዙ ደህንነትና ብዙ ክፍት የስራ ቦታ በጀርመን እንዳለ አድርገው ነው የሚወስዱት። ይህ በንድፈ ሀሳብ ደረጃ እውነትም ነው፣ ግን ያን ለማግኘት ትዕግስት ያስፈልጋቸዋል። ምክንያቱም መጀመሪያ የጀርመንኛ ቋንቋ መማር አለባቸው። እሱንም መማር ቀላል አይደለም። ከዛ በኋላ ለስራ ገበያው የሚያስፈልገውን ብቃት መያዝ አለባቸው። በሌላ በኩል በአሁኑ ጊዜ ጀርመኖች ከፍተኛ ቁጥር ያለው ስደተኛ ወደ አገራቸው መምጣቱን ሊፈሩ ይችላሉ። ይሁን እንጂ በአሁኑ ጊዜ ስራችንን በትክክል ለመስራት etmeye açılın ብዙ የግልና የመንግስት መዋለ ነዋይ አፍሳሾች እንደሚያስፈልጉን ማወቅ ይኖርባቸዋል። ስደተኞቹን ለመቀበልና ከጀርመን ማህበረሰብ ጋር ለመቀላቀል አልፎም የስራ ገበያ ውስጥ ለማስገባት የገንዘብ አቅምና የሰው ኃይል አለን። የጀርመን ፌዴራል መንግስት የቅጥር ምርምር ተቋም ይህንን ጉዳይ አስመልክቶ ይፋ ያደረገው ጥናት እንደሚያሳየው እድሜያቸው ከ15 እስከ 64 የሚሆኑ ስደተኞች 8 በመቶ በመጡበት ዓመት ስራ ያገኙ ሲሆን 50 በመቶ ደግሞ በሚቀጥሉት አምስት ዓመት ውስጥ ስራ የማግኘት ዕድል እንዳላቸው ይጠቅሳል። ይህ ቁጥር በሚቀጥሉት 15 ዓመታት ውስጥ 70 በመቶ ሊደርስ እንደሚችል ነው የተጠቀሰው። ጥናቱ ባለፈው ሐምሌ ወር ወደ 589 ሺህ ክፍት የስራ ቦታ መኖሩ አሳይቶ በሚቀጥሉት 15 ዓመታት ውስጥ 36 ሚሊዮን ገደማ በስራ ገበያው የስራ ማግኘት እድል ሊፈጥር እንደሚችል ጥናቱ ያሳያል። መጀመሪያ እነዚህ ስደተኞች ጀርመንን መምረጣቸው የሚገርም ነው ይላሉ የሰው ኃይል ጥናት ተቋም ዳይሬክተር አሌክሳንደር ሽፔርማን። ይሁን እንጂ በስራ ገበያው ስደተኞቹ ምን ያህል ድርሻ እንዳላቸው አስመልክቶ ሲናገሩ በአሁኑ ጊዜ የጀርመን የስራ ገበያ በጥሩ ሁኔታ ላይ ነው ያለው። ያ ማለት የስራ አጥነት ቁጥር በጣም የቀነሰ ሲሆን የስራ ዕድል ከፍተኛ ሆኗል በአሁኑ ሰዓት ወደ 500,000 ክፍት የስራ ቦታዎች አሉ ይህ ሲታይ ወደ ጀርመን ለተሰደዱት ስደተኞች ብዙ የስራ ዕድል ያለ መስሎ ሊታይ ይችላል ግን ደግሞ እውነቱን ለመናገር ይህ ትክክል አይደለም ይህ ክፍት የስራ ቦታን ማሟላት ከባድ ነው ምክንያቱም ጀርመን የራሷ ስራ አጦች ስላሏት ስላሏትና ስራም ኑሯቸው የተሻለ ስራ ፈላጊዎች በመኖራቸው ነው። በእርግጥ ከፍተኛ ቁጥር ያላቸው ስደተኞች መምጣታቸው ለጀርመን ሕዝብ ፈተና ሊሆን ይችላል። በየአካባቢው ያሉት ባለሥልጣናቶች ስደተኞችን ለመቀበልና መጠለያ ቦታዎችን ለማዘጋጀት ደፋ ቀና እያሉ ይገኛሉ። ለዚህም ምክንያት በአገሪቱ በጀት ላይ በቢሊዮኖች የሚቆጠር ገንዘብ እንደሚጨምርም የሚዲያ ዘገባዎች ያሳያሉ። እንዲህ ያለው ከፍተኛ ቁጥር ስደተኛ ተያይዞ መምጣቱ ለጀርመን አዲስ አይደለም ስል ደርሽፒገል መጽሔት በዘገባው አትቶታል። እንደ አውሮፓኖቹ አቆጣጠር 1960 ዓ.ም አጋማሽ ጀምሮ ጀርመን የስደተኞች መጠለያ ብትሆንም እስካሁን ዘመናዊ የስደት ህግ እንደሌላት ነው የጠቀሰው። ይሁን እንጂ ከቅርብ ወራት ወዲህ የጀርመን የህግ አርቃቂዎች ጥገኝነትን ለሚጠይቁ ስደተኞች ወደ ስራ ገበያ ለማዋሃድ ህጉ የያዘውን አንዳንድ የስደት አንቀሶች እያሻሻሉ መሆኑን አብራርተዋል። ስደተኞችን ወደ ስራ ገበያው ለማቀላቀል መንገድ ቀላል ባይሆንም የህግ አርቃቂዎቹ እየወሰዱ ያሉት እርምጃ ጋናው ባቲ ፔትም ሆነ እንደሱ የተሻለ ኑሮ በጀርመን ሀገር ለሚሹት ሁሉ ይህ የምስራች ዜና ነው የሚሆነው። አድማጮች፣ ስደትና የጀርመን ስራ ገበያ በሚል የተቀናበረው የዕለቱ የወጣቶች ዝግጅት እስከዚሁ ነበር። መርጋ ዮናስ ነኝ። ጤና ይስጥልኝ።